የውጭ ጉዳይ ሚኒስቴር ቃል አቀባዩ አቶ መለስ አለም ይበልጡን ያተኮሩት መስሪያ ቤታቸው ከውጭ መንግስታት ጋር ባለው ፖሊሲ እና የስልት ቀረጻ ላይ ነው። በሀገር ውስጥ ስላሉት ወቅታዊ ጉዳዮች ግን የሚመለከታቸው መስሪያ ቤቶች ይበልጥ ማብራሪያ ይሰጡበታል በማለት በውጭ ጉዳይ ሚኒስቴር በኩል ያለውን አጠር ባለ መልኩ ለቀረበላቸው ጥያቄ መልስ ሰጥተዋል። በቀደም ተከተሉ በውጭ ፖሊሲው ላይ በማተኮር የውጭ ግንኙነታችን ከውስጥ ወደ ውጭ የሚመለከት ነው። ይሄ እንደያገሩ ነባራዊ ሁኔታ እንደያገሩ ተጨባጭ ሁኔታ ይለያል። አንዳንድ ሀገሮች የውጭ ግንኙነታቸው መነሻ ከውጭ የሚመለከት ነው። ውጭ ያሉ ተግዳሮቶችን ውጭ ያሉ ፈተናዎችን መከላከል፣ መቆጣጠር፣ ብሔራዊ ጥቅም ላይ አደጋ እንዳያደርሱ ማድረግ ከተቻለ የውስጥ አደጋን መቀነስ ይችላል የሚል አንደኛው አስተሳሰብ ነው። ብዙ የአውሮፓ ሀገሮች፣ ብዙ የአሜሪካ ሀገሮች የሚከተሉት። ሁለተኛው ደግሞ ኢትዮጵያን የመሰሉ ሀገሮች የፌዴሪ የውጭ ግንኙነትና አገራዊ ደህንነት ፖሊሲና ያለው ሰላም ዲሞክራሲ፣ ልማት ነው ለውጭ ግንኙነት ፖሊሲያችን አፈጻጸምና ስኬታማነትና ውጤት አስተዋጽኦ የሚያደርገው የሚል ጠንካራ እምነት አለ። ይሄ በፖሊሲ ደረጃ በግልጽ የተቀመጠ ነው። ይሄ እንግዲህ በአካባቢያዊ ጉዳይ ዋነኛው ነው። ሶስተኛው የመገናኛ ብዙሃን ከመንግስት አካላት ዜና ማግኘት መረጃ ማግኘት መብት አላቸው። በትላንትናው እለት ጠቅላይ ሚኒስትር ኃይለማርያም ደሳለኝ በይፋ የፖለቲካ እስረኞች ይፈታሉ ማለታቸው ይታወሳሉ። ይህ ጉዳይ በውጭ ጉዳይ ሚኒስቴር በተሰጠው መግለጫ ዋንኛው ይዘት ሆኖ ተመልክተዋል። ይህ ውሳኔ ከውጭው ዓለም በመጣ ተጽዕኖ ነው ወይ ለሚለው ጥያቄ በምላሹ ያሰሙት በተጽዕኖ የመጡም አይደሉም። ከሌሎች ጋር ባለን ግንኙነት ላይም የተለየ ተጽዕኖ የላቸው። ወዳጆቻችን በኩል ኢትዮጵያ ውስጥ ያለው የበለጠ እንዲጠበቅ ዲሞክራሲው ስር እንዲሰድ የፖለቲካ ምህዳሩ የበለጠ እንዲሰባ ፍላጎት አለው። ይሄ ጤነኛ አስተሳሰብ ነው። በኢትዮጵያ መንግስት በኩል የሚወሰዱ እርምጃዎች ሁሉ ለየትኛውን አካል፣ አገር፣ ቡድን ፍላጎት ለማሟላት ተብለው የሚወሰዱ እርምጃዎች የሉም። የተለያዩ ወዳጆቻችን ጥቅም አላቸው። ሀገሮች መካከል የሚደረግ ግንኙነት በብሔራዊ ጥቅም የማስከበርና ያለማስከበር ጉዳይ ላይ የሚያጠነጥን ነው። በእስር የሚገኙ ይፈታሉ ስለተባለው በአጭሩ አቶ መለስ አለም የገለጹት እንደተቀመጠው በእስር ላይ የሚገኙ አንዳንድ የፖለቲካ ፓርቲ አባላትን ጨምሮ የሌሎች ግለሰቦችን መንግስት ለመፍታት የወሰነው አገራዊ መግባባት እንዲኖር ለማድረግ የፖለቲካ ምህዳሩን ለማስፋት እንደሆነ ገልጿል። ይህንን መውሰድ ያስፈልጋል። ይሄ ነው የክቡር ጠቅላይ ሚኒስትሩ መግለጫ። ከዛ በተረፈ ግን በተቋማትና መንግስታት ተጽዕኖ የተደረገ አዲስ ለውጥ የለም። ጌታቸው ተድላ ኃይለ ጊዮርጊስ ለዶቼ ቬለ ራዲዮ ከአዲስ አበባ